ሰሜናዊ ማሊ በአካባቢው ለሚታየው ቀውስ ማዕከል መሆኗ ይነገራል። ሙስሊም ጽንፈኞች በጎርጎሪዮሳዊው 2012 ዓ ም አካባቢውን ለአስር ወራት ተቆጣጥረውት ነበር። የማሊ መንግስት ከፈረንሳይና አፍሪቃውያን ጦር ኃይላት ድጋፍ ካገኘ በኋላም ነበር አካባቢውን መልሶ መቆጣጠር የቻለው። ከዚያን ጊዜ ወዲህ በምህፃሩ ሚኑስማ የተባለው 11000 ወታደሮችና 1500 ፖሊሶችን ያጠቃለለው የተባበሩት መንግስታት ሰላም አስከባሪ ተልእኮ በአካባቢው ተሰማርቷል። የአውሮጳ ህብረትም ለማሊ ጦር የስልጠና እርዳታ እየሰጠ ነው። ከዚህ በተጨማሪም 3000 ወታደሮች የያዘውና በፈረንሳይ የሚመራው ግብረ ኃይል ቦርካኔ ካለፉት ሶስት ዓመታት ወዲህ በአምስቱ የሳህል አካባቢ ሀገራት ማለትም ሞሪታንያ፣ ማሊ፣ ቡርኪና ፋሶ፣ ኒጀር እና ቻድ በሚንቀሳቀሱ አማጽያን አንጻር ትግል ያካሂዳል። ይሁን እንጂ አካባቢው አሁንም አልተረጋጋም። በአንጻሩ የተባበሩት መንግስታት ድርጅት ከጥቂት ጊዜ በፊት ያወጣው ዘገባ እንደሚያሳየው የኃይሉ ተግባር በሰሜናዊ ማሊ ተስፋፍቷል፣ ከዚያም አልፎ ወደ ጎረቤት ሀገራት ተዛምቷል። ባለፈው የሳምንት መጨረሻ በማሊ መዲና ባማኮ ከፈረንሳይ ፕሬዚደንት ኤማኑዌል ማክሮ ጋር ጉባኤ ያካሄዱት የአምስቱ የሳህል አካባቢ ሀገራት መሪዎች ይህን የኃይል ተግባር በማስቆሙ ተግባር ላይ የሚረዳ አምስት ሺህ ወታደሮች የሚያሰልፍ አንድ የአፍሪቃውያን አጥቂ ቡድን ለማቋቋም ወስነዋል። የአውሮፓ ሕብረት ለዚሁ አጥቂ ቡድን 50 ሚሊዮን ዩሮ፣ አምስቱ የሳህል አካባቢ ሀገራትም እያንዳንዳቸው 10 ሚሊዮን ዩሮ፣ ፕሬዚደንት ማክሮን ደግሞ 8 ሚሊዮን ዩሮ ለመስጠት ቃል ገብተዋል። ይህ ግን ለአጥቂው ጦር መቋቋም ከሚያስፈልገው ወጪ አንድ አራተኛውን ብቻ ነው የሚሸፍነው። ቀሪውን ወጪ በተባበሩት መንግስታት ድርጅት ለማስሸፈን ፈረንሳይ እያደረገችው ሙከራዋ ከሽፏል። እርግጥ የተባበሩት መንግስታት ድርጅት እቅዱን ቢያሞግስም እርዳታ ለመስጠት ቃል ከመግባት ተቆጥቧል። ምክንያቱም በፕሬዚደንት ዶናልድ ትራምፕ የምትመራ ዩኤስ አሜሪካ ውድ የምትላቸውን የተባበሩት መንግስታት ተልእኮዎች የሚመለከቱ ውሳኔዎችን አትደግፍም። እስከ መጪው ወር ድረስ ስራውን መጀመር አለበት የሚባለው ይኸው የሳህል አካባቢ ሀገራት ቡድን እንደ በለንደን የሚገኘው ቻተም ሀውስ የተባለው የፖለቲካ ተቋም ተንታኝ ፖል ሜሊ አስተሳሰብ፣ ትልቅ ሚና ይኖረዋል። ጽንፈኞች የሀገራት ድንበሮችን እየተሻገሩ በርካታ ጥቃት ይፈጽማሉ። ይህ በመሆኑም አሁን ይቋቋማል ለሚባለው ድንበር ተሻግሮ ጥቃት የማካሄድ ስልጣን የሚኖረው ቡድን በአካባቢው የጸጥታ ጥበቃ ላይ ለሚታየው ችግር መፍትሄ ለማስገኘት ቁልፍ ሚና ይጫወታል። ሆኖም በአካባቢው መረጋጋት ለማውረድ ፖል ሜሊ የተወሳሰቡ የሚሏቸውን ችግሮች ለምሳሌም በአካባቢው የሚታየውን ድህነትና መንግስታቱ ደካማ ከተማ የሆኑበትን ድርጊት መታገል አስፈላጊ ይሆናል። በድርቅና በበረሃማነት መስፋፋት ሰበብ ከማሊ ህዝብ መካከል በወቅቱ አንድ አምስተኛው ረሃብ አስግቶታል። ጠንካራ የልማት እንቅስቃሴ የማይኖርበት ሁኔታ የፖለቲካ መረጋጋት ሊኖር የሚችልበትን አጋጣሚ፣ እንዲሁም ሰዎች ወደ ሽብርተኝነት እንዳይሳቡና ታጣቂ ቡድኖችን የሚቀላቀሉበትን ስጋት ለመቀነስ የሚደረገውን ጥረት ምን ያስቀራል? አክራሪ ሙስሊሞችና የተደራጀው ህገወጡ የጦር መሳሪያ፣ የአደንዛዥ እጽና የሰው ዝውውርም ሁኔታውን አባብሶታል። የችግሮቹን መንስኤዎች ማስወገድ የሚያስችል ስልት ማውጣት ለሳህል አካባቢ ሀገራት ወሳኝ መሆኑን የፖለቲካ ተንታኞች አሳስበዋል።